Suhihaid fala tidak dulu tembakinya. Go go. የአዲሱ ትውልድ ድምፅ ሰላም እንደምናመሽታችኋል። የጋቢና ቪ አድማጮች የዛሬ ረቡዕ ህዳር 23 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል ሁለት አይነት አመራጭ ነው ያለ። የመጀመሪያው አመራጭ የሰላማዊ መንገድ ስጥሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ሁኔታ ይፈጠራል። ሁለተኛ አማራጭ ጠር ስላማይኖች እጅ የማይሰጡ ከሆነ የመጨረሻው አማራጭ ረዲ ጉንጃው ላይ ተግባራዊ የተደረገው የህግ ማስከበር ተግባር ተግባራዊ የሚደረግበት ሁኔታዎች መኖሩ እንደመግለጽ ተፈልጎ ነው። ክቡር ምሳምሳያትሩ በወቅቱ መግለጫ ያወጡ የቤኒሻንጉል ጉምዝ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ መለሰ በየነን የሰማችሁት። የህወሀት ስራ አስፈጻሚ አባላት እጅ እንዲሰጡ በቀረበው ጥሪ ዙሪያ ዘገባ ይኖረናል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን የሚያትትና የሰብአዊ እርዳታ ለተቋረጠባቸው በሺዎች የሚቆጠሩ ኤርትራውያን ስደተኞች ለመድረስ እየተደረገ ያለውን ጥረት የሚዳስስ ሌሎች ጥንቅሮችንም ይዘናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለን። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገርመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ። አመሰግናለሁ ስመኞች። በድጋሚ እንደምን አመሽታችኋል። በቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራው አካባቢ በቆሻሻ ገንዳ ውስጥ ተጥሎ የተገኘ ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ ጉዳት ማድረሱን የአዲስ አበባ ፖሊስ ኮሚሽን አስታወቀ። ዛሬ ከጠዋቱ አንድ ሰዓት ተኩል አካባቢ ፖሊስ በደረሰው መረጃ የተንቀሳቀሰ መሆኑንም የኮሚኒኬሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ በሰጡት ቃል ገልጸዋል። ከዚህም ሌላ ሌላም ቦምብ እዚያው ቦሌ ክፍለ ከተማ ወረዳ ስድስት ጎርድሾላ ቅዱስ ያሬድ ሆስፒታል አካባቢ ተገኝቶ ጉዳት ሳያደርስ በባለሙያዎች መምከኑን አመልክቷል በሌላ በኩል በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች በአንድ ሳምንት ውስጥ እጃቸውን እንዲሰጡ የክልሉ ርዕሰ መስተዳደር አሻሊ ሀሰን አሳስበዋል ይህ በእንዲህ እንዳለም በጸጥታ ስጋት ምክንያት 370 ሰዎች ከቄለም ወለጋ አንፊሎ ወረዳ ወደ ጋምቤላ መሸሻቸው ተሰምቷል በአሁኑ ጊዜ የሚያፈናቀል የጸጥታ ስጋት በቦታው አለመኖሩን የገለጹት የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽነር አባድር አብዳስ ለጉዳዩ መረጃ እንደሌላቸው ቢናገሩም የጋምቤላ የአደጋ ስጋት አመራር ኮሚሽን ጽሕፈት ቤት ሸሹ የተባሉት ሰዎች ትምህርት ቤት ውስጥ ተጠልለው እንደሚገኙና በረድኤት ድርጅቶች ድጋፍ እየተደረገላቸው መሆኑንም አስታውቀዋል። በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታውቋል። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል ምንጮችን በመጠቀም በዳንሻ፣ በተርካን፣ በሆመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል በአላማጣ ደግሞ ሙሉ በሙሉ አገልግሎት መሰጠት መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምጽ ተናግረዋል። የመቀሌው የቴሌኮም መሰረተ ልማት መጎዳትና አለመጎዳቱን የሚያጠና ቡድን መላኩንም ውጤቱ እስከ ነገ ድረስም እንደሚታወቅም አክለው አስታውቀዋል። ይህ በእንዲህ እንዳለ ትግራይ ክልል ውስጥ የመገናኛ ዘዴዎች መቋረጥ ጋዜጠኞች በምድር ላይ ያሉ ሁኔታዎችን ማጣራት እንዳይችሉ እክል መፍጠሩን የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን አስታውቋል። ምንጮችን በቀጥታ ማግኘት አለመቻሉ ምን እየተከናወነ እንደሆነ እንዳናውቅ ያደርገናል። በመሆኑም ውዥንብር ሊፈጥሩ የሚችሉ መረጃ ዘጋቢዎች በመገናኛ አለመኖር ምክንያት ማረጋገጥ አልቻልንም ከሚሉ በስተቀር ሳይጣሩ ይቀራሉ ብለዋል። የሲፒቼ የሰሐራ በስተደ ደቡብ ተጠሪ ሞቶኪ ሙሞ ለአሜሪካ ድምጽ በሰጡት ቃል የኢትዮጵያ ፌዴራል መንግስት በጥቂት ግለሰቦች የሚካሄድ ህግን የማስከበር እንቅስቃሴ በሚለውና የህወሀት መሪዎች ትግራይ ላይ በተከፈተ ጦርነት በሚሉት በዚህ ውጊያ ውስጥ በህይወትና በአካል ላይ የደረሰውን ጉዳት ትክክለኛ ገጽታ ማወቅ አለመቻሉንም ተጠሪዋ አመልክቷል። በእንዲህ አይነት ጊዜዎች የጋዜጠኞች ስራ እጅግ ቁልፍ መሆኑን የጠቆሙት ሙሞ በፕሬስ ነጻነት ውስጥ የጨበጥናቸውን ሁሉ አጥብቀን መጠበቅ አለብን። በዚህ ሁኔታ ውስጥ ጋዜጠኞች ጎልተው እንዲወጡ ሊያመጡም እንሻለን ብለዋል። እንግሊዝ አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር የሰራው ክትባት ለአጣዳፊ ጊዜ ስራ ላይ እንዲውል ፈቀደች። የሀገሪቱ የመድኃኒቶችና የጤና ጥበቃ ምርቶች ተቆጣጣሪ ባለስልጣን ከጀርመኑ ባዮንቴክ ጋር በመተባበር እየሰራ ያለው የፋይዘር ክትባት አገልግሎት ላይ እንዲውል ዛሬ ፍቃድ መስጠቱን የኮሮና ቫይረስ መከላከያ መድኃኒትን በመጠቀም እንግሊዝን ከምዕራቡ ዓለም የመጀመሪያ ያደርጋታል። ክትባቱ በሚቀጥለው ሳምንት መሰጠት የሚጀምር ሲሆን የብሔራዊ የጤና አገልግሎት ባልደረቦች እንዲሁም የአረጋውያን መጦሪያ ቤቶችና ነዋሪዎችና ሰራተኞች የመጀመሪያው ተጠቃሚዎች እንደሚሆኑ ታውቋል። አድማጮች ለሰዓቱ ያዝንላችሁ፣ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪዮ የመሰናዳዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን አሁን በቅድሚያ የዕለቱ አብይ ርዕስ አድርገን ወደ አሰናዳ ነው ፕሮግራም እንለፍ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በመተከል ዞን የሚንቀሳቀሱ የህወሀት ጥፋት አስፈጻሚ ርዝራዦች እጃቸውን እንዲሰጡ ጥሪ ማቅረባቸውን ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው ጊዜ አንድ ሳምንት በመሆኑ አሁንም በተቀሩት ቀናት እነዚህ የጥፋት ኃይሎች እጃቸውን በሰላማዊ መንገድ ይስጡ ሲሉም አሳስበዋል። ናኮር መልካ ተጨማሪ አለሁ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህዋት ጥፋት አስፈጻሚ ርዝራዦች ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የገለጸው። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ እንዲሰጡ ጥሪ የቀረበላቸውን አካላት በተመለከተ እንዲህ ብለዋል። ሀገራዊ ለውጡ ከጀመረ ጊዜ አንስቶ በተለይ ሀገራዊ ለውጡ ያልተመቻቸው ይሄ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ባለፈው በተወሰደው እላ ሲጨፋስት ግን ጁንታው ላይ ኦልሞስት የህግ ማስከበር በመቻው ተግባራዊ የሆነበት ና እንደ ሀገርም ሀገራችን ኢትዮጵያ ከነበረችበት የጭቆና የፖለቲካ ቀንበር ነፃ የወጣችበት መብሎ መውሰድ ይቻላል። የጁንታው ዝርዝራ የሚባሉት እነዚህ በጥፋት ተንኮ ተጠምዶ የሚያደርሱ ኃይሎች ሁለት አይነት አመራጭ ነው ያለው። የመጀመሪያው አመራጭ በሰላማዊ መንገድ ትጥቅ ሰጥተው እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ሁኔታ ይፈጠራል። ሁለተኛ አመራጭ ጠረ ሰላማዊ እጅ የማይሰጡ ከሆነ የመጨረሻው አማራጭ ረዲ ጉንታው ላይ ተግባራዊ የተደረገው የሕግ ማስከበር ተግባር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው። ክቡር ሰሰሩ በወቅቱ መግለጫ ያወጡ እነዚህ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል አቶ መለሰ። ይህ ዜና እስከተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል። ጅ የሰጠ የለም። ኦልሬዲ ጥሪ ቀርቦላቸዋል። እኛ እስከ በዚህ ሳምንት ባለ ጊዜ ውስጥ ሰላማዊ የሆነ ሰው ቅጥቁን ፈቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልኮን ዋነኛ ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመድምሰስ እና ህግን የማስከበር ተግባር ከተናክረው እንደሚቀጥልን በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጃ ጋት ይመስለኛል የአርባ ሶስት የሚሆኑ ሰላም ኃይሎች ኤድ ሰጥተዋል የሚለው ነገር ፖስት ተደርጎ አይቼዋለሁ። ትክክል አይደለም። ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ እጅ የሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ ሰባት የሚሆኑ ግለሰቦች ቆስለው ሕክምና እየተከታተሉ እንደሆነ ተገልጿል። እና የክልሉ መንግስት ይህንን መግለጫ እያወጣ ባለበት ሁኔታ ይህንን ጥቃት የሚፈጽሙ አካላት ማን ናቸው? ይህንን ጥቃት ማስቆም ያልተቻለበት ምክንያት ምንድን ነው? ላይ ቅድም ባልኩት መሰረት ኮማንድ ፖስቱ ከታወጀ ጊዜ አንስቶ ከሁለት መቶ ሰማንያ በላይ የሚሆኑ ከሰላሞች ላይ የመደምሰስ እርምጃዎች ተወስደዋል ከዘጠና በላይ የሚሆኑ መረጃ በማቃበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባር ተግባራዊ የሆነበት ሁኔታ አለ በዛ ማሻገር ወደ ሰማንያ አምስት በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርገዋል ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ቢታ ኦልሞስት ግባተ መሬቱ ተፈጻሚ ሆነዋል። ይህን ተከትለው እንግዲህ ዛሬ ጠዋት ከቻግኒ ወደ ግልገለበለስ የሚመጣ መኪና ሄዲዳ ቀበሌ በሚባለው አካባቢ ላይ ፀረ ሰላም ኃይሎች ከጠዋቱ ሁለት ሰዓት ከአስራ አምስት ደቂቃ አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ ሰባት የሚሆኑ ንጽዋን ዜጎች ላይ ከመካከለኛ እስከ ከባድ የማቁሰል አደጋ ድርሰዋል። እነዚህ የማቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል እና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የጥረ ሰላሞች እኩይ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፐሬድ ሲሆን እነዚህ የተሳከል ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው የተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ ግን እዚያም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢ መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጨረሽንቅና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ የዜጎችን ደህንነት የማስጠበቅ ስራዎችን ነው ያለው። ህብረተሰቡ ከጸጥታ አካላት ጋር በመቀናጀት የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው፣ ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ዜና ኮርን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ህወሓት ሲያስተዳድራቸው ከነበሩት ከወልቃይት እና ራያ አካባቢዎች አፍኖ የወሰዳቸው በአስር ሺዎች የሚቆጠሩ ንጹሐን ዜጎች የደረሱበት አለመታወቁን የአማራ ክልል መንግስት አስታወቀ። በማይካድራ ንጹሐን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፕ ያመሩ ወጣቶች በህግ እንዲጠየቁም ሁኔታዎችን እያመቻቸው ነው ብሏል የክልሉ መንግስት። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ታፍነው ተወስደዋል በተባሉ ንጹሐን ዜጎች ላይ መረጃው እንደደረሰውና በቀጣይ እንደሚያጣራ ገልጿል። በማይካድራ የተጨፈጨፉ ዜጎች ቁጥር እንደሚጨምርም ኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ግዛቸው ሙሉነት ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ህወሀት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል፣ ይገደላል ነው ያሉት። በዚህም ባለፉት 30 ዓመታት ውስጥ ከግማሽ ሚሊየን ህዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌዴራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሀት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በአስር ሺዎች የሚቆጠሩ ንጹሐን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል። እንግዲህ በወልቃይት አካባቢ ከአምስት መቶ ሺህ ወይም ወደ ግማሽ ሚሊየን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩ እና ያለፉትን በርካታ ዓመታት በግፍ በችግር፣ በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን በአካባቢው ላይ በእነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በአስር ሺዎች የሚቆጠሩ ታፍነው የተወሰዱበት በቅርብም የተወሰኑ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዞ የተወሰዱበት ወደ ስምንት የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ ተፈጠረ እንደሆነ እውነት ነው ማለት ነው። በራያ አላማጣ አካባቢም አላማጣ እስር ቤት ላይ የታሰሩ ባለሀብቶች፣ የፖለቲካ ኤሊቶች፣ የተለያየ ጥያቄ የሚያነሱ አማራዎች ታፍነው እንደተወሰዱ አይታወቅም። ይሙቱ ይዳኑ አናቅም። በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃይትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው፣ ከሰሞኑ በሆመራ አካባቢ በርካታ የጅምላ መቃብሮች እንደተገኙ ጠቅሰዋል። ከትህነት ነጻ የወጡ የሆመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው። ገና አካባቢዋ እየታሰሰ ነው ያለው። እስካሁን በዚህ ደረጃ ገዳይነቱን እና በግፍ የገደላቸውን ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለ። እነዚህ ንጹሀን ዜጎች ናቸው። ምንም ከትነግ ጋር ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሀን አርሶ አደሮች፣ የከተማ ነዋሪዎችን ነው እንደዚህ ያደረገው ይሄ አሸባሪ ድርጅት መሆኑን በገሃድ የሚያሳይ ነው። ኃላፊው ቁጥሩን በውል ባይገልጹም የአማራ ብዙሃን መገናኛ ድርጅት ሰሞኑን በድረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች ሰባ መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሃን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስታውሰዋል። የሳምሪ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይንማኞች መኖራቸውንም ጠቁመዋል። ቡድኑን ለህግ ለማቅረብም ከፌዴራል መንግስቱ ጋር እየሰሩ መሆኑን ገልጸዋል። እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን ነው የተሻገሩት ሚል ሀሳብ አለ። ሱዳን ላይ ተፈናቅለናል በጦሩ የሚሉ ሀይሎች አሉ። እነዚህ ሀይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቅ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌዴራል አንዳንድ ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ ላይ አካባቢ ማህበረሰብ ይህን በግልጽ ስለሚናገር እነዚህ ገዳይ ቡድን አካላት እንደሆኑ በደንብ መታወቅ አለበት። እነዚህን ለህግ ለማቅረብ እንግዲህ የፌዴራል መንግስት ወደ ሌላ ሀገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራ። እኛ ግን በዚሁ አካባቢ መሽጎ የተገኙ የጠፉ የተደበቁትን ግን በየአካባቢው በተሰማራነበት በክልላችን ዙሪያ ያሉትን ግን እየያዝነ ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራ እንደቀጠለ ነው የሚል ሀሳብ ነው ያለኝ። ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይካድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖርበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በአስር ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያ እና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል። የማጣራት ስራም ከሰሞኑ እየተሰራ እንደሆነ ገልጸዋል። እንደዚሁ መረጃውን ሰምተናል። ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። መረጃውን ከመስማታችን በስተቀር በራሳችን ያረጋገጥነው መረጃ የለንም። ማናቸውም እንደዚህ በጣም ሰፋ ያለ ሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው። ጉዳዮች ግን ያለን አቅም ውስን ነው። ባለን አቅም ግን በተቻለ መጠን እነዚህ የመሳሰሉ ነገሮች ሁሉ ማጣራታችን አይቀርም። በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል። የማይካድራው እንደ እኛም በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ቁጥር እስከዛ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨመር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ። ግን ቢያንስ እስከዛ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከት ነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃ ለመገኘት የሚችል ከሆነ የዛ ጊዜ ይታወቃል ብለን ተስፋ እናደርጋለን። እኛም ምርመራ ስራችንን ቀጥለናል። ተጨማሪ የመረጃ ምንጮች እና ምስክሮች አነጋገርን፣ ማስረጃዎች አሰባዝበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል። አስቀድመን እንደገለጽ ነው የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ይቀጥላል። አንድ መቶ በላይ የሚሆኑ ኢትዮጵያውያን ህጻናት ከወላጅና ከቅርብ ዘመዶቻቸው ተነጥለው በሱዳን ኡምራባክ የስደተኞች ጣቢያ ውስጥ ለጥቃትና ጉልበት ብዝበዛ ተጋላጭ በሆነ ሁኔታ ውስጥ መኖራቸውን ሴቭ ዘ ችልድረን አስታወቀ። ኤደን ገረመው የሱዳን ሴቭ ዘ ችልድረን ዳይሬክተር የሆኑትን አርሻድ ማሊክን አነጋግራ ተከታዩን አሰናድታለች። ቀጥሎ ይቀርባል። ባለፉት አራት ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45 ሺህ ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታውቋል። ከእነዚህ ውስጥም 45 በመቶ የሚሆኑት ህጻናት ሲሆኑ በኡምር አክባ የስደተኞች ጣቢያ ውስጥ ብቻ አንድ መቶ ሀምሳ ስምንት የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸው መገኘታቸውን የሴፍ ዘ ችልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ። ይሄ ነው የሚባል የተረጋገጠ አሀዝ የለንም። ሁኔታውን እየመረመርንን እስካሁን በመጠለያው ውስጥ ያለ ወላጅ ወይም ያለ ጠባቂ ያሉ ልጆች ከመቶ ይበልጣሉ። እጃችን ላይ ባለው መረጃ መሰረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል አንድ መቶ ሀምሳ ስምንቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው። ዋና ዳይሬክተሩ እነዚህ ህጻናት በአስር ዓመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ። ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያ ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈር ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይህን ለማሟላት እየተረባረቡ ነው። ዋና ዳይሬክተሩ አ ክለውም ይሄ አሀዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሀምዳይት ባሉና ከሰላሳ ሺህ በላይ ስደተኞችም የያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱንና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ። ዳይሬክተሩ ሴቭ ዘ ችልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመታ ለማስተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ከዚህ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ይቀጥላል። በቀጣይ ወደ ናይጄሪያ እናቀናለን። በናይጄሪያ በባህላዊ መንገድ ጨርቃጨርቆች ላይ የሚሰሩ የእጅ ጥበቦች ምዕት ዓመታትን የተሻገሩ ቢሆንም የጥንት ቅርሶች ጥበቃ ላይ የሚሰሩ ባለሙያዎች ከቻይና በርካሽ ዋጋ የተመረቱ የሚገቡ እቃዎች የጥበብ ስራዎቹን ሕልውና አደጋ ላይ ጥሎታል እያሉ ነው። ዘገባውን ከናይጄሪያ የላከልን ኢፎክ ኢታንግ ነው እንደሚከተለው ተጠናቅሯል። ኮፋር ማታ በመባል የሚታወቀው ጨርቅን በማቅለም የሚሰራ የጥበብ ሙያ በናይጄሪያ ከቀሩት ጥቂት የእጅ ጥበብ ሙያዎች አንዱ ነው። ማሙድ አቡበከር የተባሉ የናይጄሪያ ነዋሪ ላለፉት ሰባ ዓመታት በተፈጥሮ የሚገኙ ቀለማትን ብቻ በመጠቀም እነዚህን ባህላዊ ጨርቃጨርቆችን ሲያመርቱ እንደኖሩ ቢናገሩም፣ አሁን ግን የጥበብ ሙያው የወደፊት እጣ ፋንታ ያሳስበኛል ይላሉ። ይህ ቦታ ላለፉት አምስት ዓመታት የኖረ ነው። አረቦች፣ ነጮችና በተለያዩ አፍሪካ ሀገሮች የሚኖሩ ሰዎች ይህን ጥበብ ለመግዛት እዚህ ቦታ ሲመጡ ቆይተዋል። ምክንያቱም ትልቅ ስራ ነው። እኛ ስናልፍ ደግሞ ወጣቶች እኛን ተክተው ይህን ስራ ለመቀጠል ፍላጎት ይኖራቸዋል ብዬ አስባለሁ። አቡበከር ይህንን ቢመኙም በናይጄሪያ የሚገኙ የዲዛይኒንግ ስራ ባለሙያዎች ግን ጨርቆቹን በቻይና በርካሽ ማምረት እየተቻለ በሀገር ማምረቱ ለንግድ እንደማያዋጣ ይናገራሉ። ካኖስ ካንቲኒ ኮሪ በተሰኘው ትልቁ የናይጄሪያ የጨርቅ ገበያ ጨርቆችን የሚነግደው እስማኤላ አብዱላሂ በጉዳዩ ላይ እንዲህ ይላል። በዚህ ንግድ ስራ የተሻሻለው ነገር የራሳችንን ዲዛይን የሚሰራልን ሰው መኖሩና ዲዛይኖቹ ከተሰሩ በኋላ ወደ ቻይና ተልከው በጨርቆቹ ላይ እንዲታተሙና ተመልሰው እንዲመጡ መደረጋቸው ነው። በናይጄሪያ የጨርቃጨርቅ አምራቾች ማህበር ዳይሬክተር የሆኑት ሃማ ካውጃፋ የሀገር ውስጥ ምርቶች የቀነሱት ከቻይና በሚገቡ እቃዎች መጨመር ምክንያት መሆኑን በመግለጽ ቅሬታቸውን ያቀርባሉ። የእኛን ዲዛይን ወደ ቻይና ወስደው መልሰው ብርካሽ ዋጋ እዚህ ይሸጡልናል። አምስት ያርድ የሚሆን ስፋት ያለውን ጨርቅ ለምሳሌ በአንድ ሺ ናይራ ወይም ሁለት ዶላር ከ60 ሳንቲም ይሸጣል። የእኛ ፋብሪካዎች ግን ተመሳሳዩን ጨርቅ ለማምረት ከሶስት ናይራ ወይም ሰባት ዶላር ከ80 ሳንቲም በላይ ይፈጅባቸዋል። በህገ ወጥ መንገድ ስለሚያስገቡም የሰራተኛ ወጪ የለባቸውም። ቀረጣ አይከፍሉም። የሚጨምሩት እሴትም የላቸውም። ስለዚህ በርካሽ ዋጋ መሸጥ ያዋጣቸዋል። ይህን የተዳከመውን የሀገር ውስጥ ጨርቃጨርቅ ምርት ለመደጎም የናይጄሪያ ብሔራዊ ባንክ ለጥጥ አምራቾች ከሶስት ሚሊዮን ዶላር በላይ የሚሆን የገንዘብ ድጎማ አድርጎ እንደነበር ባለፈው ጥቅምት ላይ ገልጾ ነበር። በ2017 ላይም የናይጄሪያ ፕሬዝዳንት መንግስት ለሚያደርጋቸው የዩኒፎርምም ሆኑ የመጫሚያ ግዢዎች ቅድሚያ ለሀገር ውስጥ ምርቶች እንዲሰጡ አዘው ነበር። ያም ሆኖ ግን የናይጄሪያ ጨርቃጨርቅና ስፌት የሚሰሩ ሰራተኞች ማህበር ይህን የሚያስፈጽመው ፖሊሲ የበለጠ መጠናከር አለበት ይላሉ። የማህበሩ ፕሬዝዳንት የሆኑት ጆን አዷጂ ስለ ሁኔታው ሲያስረዱም እንዲህ ይላሉ። ደቡብ አፍሪቃ ለምሳሌ በጨርቃ ጨርቅ ዙሪያ ያላት ፖሊሲ የደቡብ አፍሪቃ ምርቶች እንዲገዙና እንዲለበሱ የሚያዝ ነው። ያንን የሚያስፈጽም ግብረ ኃይልም አላቸው። ስለዚህ ለንግድ ስራው ምቹ ሁኔታን መፍጠር ያለበት መንግስት ነው። የእጅ ስራ ባለሙያ የሆኑት አቡ መንግስት የጨርቃጨርቅ ዘርፉ እንዲኖር የሚፈልግ ከሆነ የምንሰራቸውን የጨርቅ ምርቶች ሊገዛና በዓለም ገበያ ላይ ሊሸጣቸው ይገባል ይላሉ። በኢፎክ ኢታንግ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። she አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ ብላቸውና፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኞች የቆየነን። በፌስቡክ ገጻችን፣ አት ቪኦኤ አማሃሪክ በትዊተር ሃሽታግ ጋቢና ቪኦኤ፣ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።